የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ዛሬ በሚሰማው መሰናዷችን ትልልቅ ሕዝብ ሊወክላቸው የሚችሉ ፓርቲዎች ከምርጫ ውድድር ውጭ መሆናቸው፣ ህዝቡ ሄዶ አለመምረጥ የወሰነ ይመስለኛል ሁሉ ቻ ገር ባለቤት እንደሆነ አይቶ ሁሉንም እኩል ሊያደርግ የሚገባ የሆን መቻል አለበት ወደ ስልጣን ነ የሚመጣ አስቀድመን የሰማነው ሲራክ ተመስገንን ነው። በማህበራዊ አንቂነት ከሚታወቁ ወጣቶች አንዱ ነው። በመቀጠል የሰማነው ደግሞ የህክምና ባለሙያ የሆነውን በማህበራዊ መገናኛዎች ላይም ንቁ ተሳታፊ የሆነውን አይነ ሁሉ አራጋው ነው። ዛሬ ምሽት ከሁለቱ ወጣቶች ጋር የመራጮች መዝገባንና ተያዥ ጉዳዮችን የሚመለከቱ ረብ ያላቸውን ሀሳቦች በልዩ ሁኔታ እናነሳሳለን። እንግዲህ ኤልያስ አስማረ በቅንብሩ አብረናችሁ እናመሻለን። አስቀድመን አጫጭር ያለም ዜናዎችን እንስማ። ስመኝ ሸቆየ አመሰግናለሁ ሀብታሙ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ሰኞ ሚያዝያ 4 2013 ዓ ም የኤርትራ ወታደሮች በአድዋ ከተማ ነዋሪዎች ላይ ድንገተኛ ጥቃት ከፍተው ሶስት ሰዎች መግደላቸውንና 19 ማቁሰላቸውን የአይን እማኞች ጠቅሶ ባወጣው ሪፖርት አስታወቀ። በሌላ በኩል ድርጊቱ መፈጸሙን የአንድ የትግራይ ክልል ጊዜያዊ አስተዳደር ባለስልጣን ለሮይተርስ የዜና ወኪል አረጋግጠዋል። የመን ውስጥ በአስቸጋሪ ሁኔታ ውስጥ የነበሩ 160 ኢትዮጵያውያን ስደተኞችን ከትላንት በስቲያ ማክሰኞ ከኤደን ወደ አዲስ አበባ እንደወሰዳቸው ዓለም አቀፉ የፍልሰተኞች ድርጅት አይኦኤም ገለጸ። ሆኖም አሁንም ኢትዮጵያውያን የሚበዙበት ሰላሳ ሁለት ሺህ ስደተኞች የመን ውስጥ በአስቸጋሪ ሁኔታ ውስጥ ይገኛሉ። ዓለም አቀፍ ድርጅቱ ስደተኞቹን የመለሳቸው ህገወጥ አዘዋዋሪዎች ስደተኞችን ወደ ጅቡቲ ለማሻገር የተጠቀሙበት ጀልባ በኤደን ባህረ ሰላጤ ላይ ተገልብጦ ቢያንስ 42 ሰዎች ህይወታቸው ካለፈ ከአንድ ቀን በኋላ ነው። ጀልባው ወደ 60 የሚጠጉ ሰዎችን አሳፍሮ የነበረ ሲሆን ከነዚህ ውስጥ በየመን ያለውን ግጭት የሸሹ ከደርዘን በላይ ህጻናት ይገኙበታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ሐሙስ አስቀድሞ ባልተገለጸ ጉብኝት አፍጋኒስታን ዋና ከተማ ካቡል ገብተዋል። ብሊንከን ዩናይትድ ስቴትስ የቀሯትን ወታደሮች የምታስወጣ ቢሆንም ከአፍጋኒስታን ጋር ላላት አጋርነት አሁንም ቁርጠኝነቷ እንደ ጸና የሚቆይ መሆኑ ለሀገሪቱ መሪዎች ገልጸውላቸዋል። ከአፍጋኒስታን ፕሬዝዳንት አሽራፍ ጋኒ እና ከሌሎች ባለስልጣናት ጋር የተነጋገሩት የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ብሊንከን የሀገሮቻችን አጋርነት እየተቀየረ ቢሆንም ዘላቂ አጋርነት ነው ብለዋል። ፕሬዚዳንት ባይደን ትላንት በቴሌቪዥን ባደረጉት መግለጫ የአፍጋኒስታኑ ጦር ነት ከትውልድ ወደ ትውልድ እንዲቀጥል ፈጽሞ የታቀደ እንዳልነበር አጽንኦት ሰጥተው ተናግረዋል። የባይደን አስተዳደር አስር የሩሲያ ዲፕሎማቶችን ከሀገሩ ማባረሩንና ሰላሳ የሚሆኑ ሩሳውያን ግለሰቦችና ኩባንያዎች ላይ ማዕቀብ መጣሉን ዛሬ አስታወቀ። ይህ የባይደን አስተዳደር እርምጃ የወሰደው ክሬምሊንን ባለፈው ዓመት በተካሄደው ፕሬዝዳንታዊ ምርጫ ጣልቃ በመግባትና በፌዴራሉ መንግስት ተቋማት ላይ መረጃዎችን ሰርስሮ በመስረቅ በፈጸማቸው አድራጎቶች በተጠያቂነት ለመያዝ እያደረገ ያለው እንቅስቃሴ አካል መሆኑ ተገልጿል። አስተዳደሩ እርምጃዎችን እንደሚወስዱ ለሳምንታት ሲጠቁም የቆየ ሲሆን በፌዴራል መስሪያ ቤቶች የመረጃ ቋቶች ላይ ከተፈጸመው ስርቆት በተያያዘ በክሬምሊን ላይ አጸፋ እርምጃ ሲወስድ ይህ የመጀመሪያ መሆኑ ታውቋል። በዩናይትድ ስቴትስ የጆንሰንን ጆንሰኑ የኮቪድ-19 ክትባት በወሰዱ ሰዎች ላይ የታየው የደም መርጋት ከክትባቱ ጋር ግንኙነት ይኖረው እንደሆን እየመረመረ ያለው የጤና ጠቢባንን ያሰባሰበው ነጻ የምክክር ኮሚቴ ስለ ጉዳዩ ተጨማሪ መረጃዎች እስኪያሰባስብ በሚል የመጨረሻ ውሳኔ መስጠቱን አዘግይቶታል። ሴሬብራል ቬነስ ሳይነስ ትሮምቦሲስ ተብሎ የሚታወቀው የደም መርጋት አይነት ስድስቱ ሴቶች ክትባቱን ከወሰዱ በኋላ ከስድስት እስከ አስራ ሶስት ቀን ቆይተው የደም መርጋቱ እንደገጠማቸውና ከመካከላቸው አንዷ ሴት ህይወታቸው እንዳለፈ ተገልጿል። በጽኑ ታመው ሆስፒታል ሕክምና ላይ ያሉ አንድ ሴትም ይገኛሉ። በሌላ ዜና በዓለም ዙሪያ በኮቪድ-19 ሳቢያ ለህልፈት የተዳረጉ ሰዎች ቁጥር ወደ ሶስት ሚሊየን መቃረቡንና በአጠቃላይ በቫይረስ የተያዙ ሰዎች ደግሞ 138.2 ሚሊዮን መግባቱን የጃንሰን ሆፕኪንስ ዩኒቨርሲቲ የኮቪድ መረጃ ማዕከል አስታውቋል። በብዙ ሀገሮች በቫይረሱ መዛመድ እየጨመረ ሲሆን መጪውን የቶኪዮ ኦሎምፒክስ ጨምሮ የተለያዩ ዝግጅቶች በታቀደው መሰረት መከናወናቸው ላይ ጥርጣሬ እየፈጠረ መሆኑ ተመልክቷል። የጃፓን የገዢው ሊበራል ዲሞክራቲክ ፓርቲ ዋና ጸሐፊ ቶሺሮ ኒካይ የቫይረሱ መዛመት ከቁጥጥር ውጪ ከሆነ ውድድሩ መሰረዝ ይኖርበታል ማለታቸው ተገልጿል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኞች የቆየነኝ ለቀሪዎቹ የጋቢና ዝግጅቶች ወደ ሀብታሙ ልመልሳችሁ። ስመኝችን አመሰግናለሁ ጋቢና ቪኦኤ ከአሜሪካ ድምፅ የሚደመጥ ወጣቶች ላይ ትኩረቱን ያደረገ ልዩ መርሃ ግብር ነው መደመጡን ይቀጥላል። አስተያየት ቢኖራችሁ ከመደበኞቹ የማህበራዊ መገናኛ አውታሮቻችን በተጨማሪ 202227 6379 ላይ አድርሱን ወደ ዛሬው ልዩ ጉዳይ እንሻገር ለስድስተኛ ጊዜ ሀገራዊ ምርጫ ለማከናወን እየተሰናዳች ያለችው ኢትዮጵያ የመራጮች መዝገባን ከሰሞኑ ጀምራለች። ለመምረጥ ካርድ የወሰዱ ሰዎች ቁጥር ግን አናሳ መሆኑን የምርጫ ቦርድ ባለሥልጣናት ሳይቀሩ ተናግረዋል። የተቀዛቀዘውን የመራጮች መዝገባ ለማሟሟቅ ወጣቶች የምርጫ ካርድ እንዲወስዱ ለማበረታታት አንዳንድ ሰዎች የማህበራዊ መገናኛ ገጻቸውን እየተጠቀሙ ይገኛሉ። ዛሬ አጠር ላለ ውይይት የጋበዝኳቸው ሁለት ወጣቶች በዚህ ረገድ አብነት የሚሆኑ ናቸው። ከምርጫ ጋር በተገናኘ መልካም ትዝታ በሌላት ሀገር ወጣቶቹ እኩዮቻቸውን ለምዝገባ እንዲወጡ የመጎትጎታቸውን ምክንያትና ድምፅ መስጠት የሚኖረውን ፋይዳ በተመለከተ ሀሳባቸውን እንዲያጋሩ እንጋብዣለሁ ራሳቸውን ያስተዋውቁና ወደ ውይይቱ እንዘልቃለን። ሲራክ ተመስገን እባላለሁ። የአዲስ አበባ ከተማ ነዋሪ ነኝ። ይህን ምርጫ ለሶስተኛ ጊዜ ለመምረጥ ተመስግ ይገኛለሁ። አይነ ኩሉ አረጋው እባላለሁ። የባህር ዳር ከተማ ነዋሪ ነኝ። ከዚህ በፊት በ1997 አስራ ሁለተኛ ተማሪ ያለውን የመረጥኩት አሁን ለሁለተኛ ጊዜ ለመምረጥ የምርጫ ካርድ አውጥቼ እየተጠባበቅኩ ይገኛለሁ። ሁለታችሁንም በድጋሚ እጅግ በጣም አመሰግናለሁ። እንግዲህ በማህበራዊ ገጻችሁ ላይ ለመምረጥ መመዝገባችሁንና ሌሎችም የእናንተን ፈለግ እንዲከተሉ በቀጥታም ሆነ በተዘዋዋሪ ስታስገነዝቡ አይቻለሁ። ለመመዝገብ የወሰናችሁበት ሌሎችም መመዝገብ መምረጥ አለባቸው የምትሉበት ምክንያት ምንድን ነው? ከስራክል ጀምር። እሺ አመሰግናለሁ። ሀብትሽ፣ እንግዲህ እንደምናውቀው ከዲሞክራሲ ከሚታነጽባቸው መንገዶች አንዱ ወቅቱን የጠበቀ ምርጫ ነው። ይክፋም ይልማም ምርጫን ወቅቱን ጠብቆ ማድረግ አንድ ሀገር ዲሞክራሲያዊ ግንባታ ወሳኝ። ህብረተሰቡ መራጩ መጀመሪያ ማድረግ የሚችለው ነገር የምርጫ ካርድ ወስዶ ለምርጫ መዘጋጀት ነው። ከዛ በኋላ ደግሞ ፍትሐዊ ነው ፍትሐዊ አይደለም የሚለውን ነገር ደግሞ ሌላ የራሱ የሆነ የሚጠይቀው ሴቴል ሊሆን ይችላል ወይም ቆራጥነት ሊሆን ይችላል የሚጠይቀው ሌላ፣ ግን የመጀመሪያው ስቴፕ መሆን የሚችለው በእለቱ የምርጫ ካርድ መውሰድ ነው። እኔ እሱን አስቤ ነው የምርጫ ካርድ ለመውሰድ የወሰድን እየወሰድኩ የሚገኘው። እስከዛ በጣም አመሰግናለሁ። አይነኩሉ ወደ አንተ ልምጣ። አመሰግናለሁ። ሲራክ እንዳለው እንግዲህ ምርጫ የዲሞክራሲ ልምምድ መገለጫ ነው። ምናልባት ይህን የፖለቲካው ምርጫ ሊሆን ይችላል እንጂ ብዙ ኤክስፔሪየንስ የሌለን እኮ እዚ ከአንደኛ ክፍል ጀምሮ የክላስ አለቃ በመሰየም እጅ በማውጣት በእጅ ብልጫ እንደዚህ የዲሞክራሲ ልምምዶች አሉ ሳናቃቸውም ማለት ነው እኔ ካርድ ያወጣሁት ምናልባት ምርጫ ላይ ሰው መስታተፍ ያለበት ወይም መምረጥ ያለበት የሆነ ፓርቲን ለማውረድ ወይም ለማውጣት ላይሆን ይችላል። ግን ደግሞ አሁን ላይ ያለውን አገዛዝ እኛ ላይ ያለው ፊሊንግ ምንድን ነው የሚለውንም ኤክስፕረስ የምናደርግበት ነው እንጂ የሆነ ፓርቲን ለማውጣትና ለማውረድ ብቻ አይደለም ብዬ ነው የማስበው። ስለዚህ አሁን ላይ እኔ ካርዱን ሳወጣ እስካሁን ባለኝ መረጃ ስለ ፓርቲዎች የምመርጠውን ፓርቲ ወስኛ አይደለም ግን ካርድ ለማውጣት የተቀመጠ ቀነገደብ አለ ሚያዝያ አስራ አምስት ያልቃል እስካሁን ድረስ የምመርጠውን ባላቅም ግን አንዳንድ የምርጫ ክርክሮችን የፓርቲዎችንም ማኒፌስቶ አንብቤ ምናልባት መጨረሻ ላይ እኔን ሪፕሬዘንት ሊያደርገኝ እንዲወክል ይችላል ብዬ የማስበው ፓርቲ ወይንም ደግሞ ግለሰብ ካለ በኋላ በምርጫው ለመሳተፍ እና ድምጼን ለመስጠት ቀን አሳልፌ ካርድ ሳላወጣ በመቅረቴ ላለመቆጨትም ጭምር ነው ካርዱን ያወጣሁት። እንግዲህ እንደምታውቁት ኢትዮጵያ የምታደርገው የዘንድሮ ምርጫ ለስድስተኛ ጊዜ የሚደረግ ነው። ከዚህ በፊት የተደረጉት አምስት ምርጫዎች ከሞላ ጎደል በውዝግብ የታጠሩ ነበሩ። አንዳንዶቹም የበርካታ ወጣቶችን ሞትና እስር ያስከተሉ እንደነበሩ ይታወሳል። የቀዳሚዎቹ ምርጫዎች የተሳካ አለመሆን በመምረጥ ፍላጎታችሁ ላይ ያሳደረው ተጽዕኖ ይኖር ይሆን? በምንስ ሁኔታ ያንን ተጽዕኖ ተወጣችሁት? አዎ፣ እኔ አሁን ያው ለሶስተኛ ጊዜ ለመምረጥ ነው እየተዘጋጀው ያለው። ከዚህ በፊት የነበሩት ምርጫዎች፣ አንተም ቅድም እንዳነሳኸው፣ የዓለም አቀፍ መዘኛ መስፈርቶች ማሟላት ያልቻሉ የተጭበረበሩ ምርጫዎች ናቸው። ግን ምርጫ በእንደዚህ አይነት ሁኔታ ውስጥ ምርጫ ሲመጣ የሚፈጥርልን አንደኛው ድል የታፈኑ ድምፆች የሚሰሙበት ወቅት ነው። መንግስት ሳይወድ በግዱ በራሱ የሚቆጣጠራቸውን ሚዲያዎች በተቃራኒ ድምጽ ባላቸው ፓርቲዎች ይሰጣል። የምርጫ ቅስቀሳ ለሚያካሄዱበት በየመንገዱ ሰልፍ ሲያረጉ ሲያደርጉ የነጻነት ስለሚኖራቸው የታፈኑ ድምፆች የሚሰሙበት ወቅት ነው። እንደገና መራጩ ህብረተሰብ ከመንግስት ጋር ያለውን ቅራኔ ሊጭበረበረም እንኳን የሚያሳዩበት እና ቢያንስ በአመት አምስት ዓመት አንድ ጊዜ ይህንን እድል ማግኘት ይችላል መራጩ ህብረተሰብ እና በዚህ መልኩ ስለማይሆን የበረበረ እንኳን እያወቅኩ ድምፁን ለማሰማት የተቃራኒ ድምፅ እንዳለ ለማሰማት የሚጠቅም በት መንገድ ነው ብዬ ስለማምን ነው ምርጫዎች ላይ የሚሳተፉ። በጣም አመሰግናለሁ። ሲራክ አይነ ሁሉ ወደ አንተ ልመለስ። ባህር ዳርም በተለይ ከ1997 በኋላ በመጡ ምርጫዎች ከፍተኛ ውጥረት የነበረባት ከተማ ናት። በዚያ ወቅት ያየሃቸው እጅግ አስቸጋሪ ነገሮች የመምረጥ ፍላጎት ላይ ያመጡት ተጽዕኖ የለም ወይ? አመሰግናለሁ ሀብታሙ። ምርጫ የሚባለውን ነገር የተረዳውበት መንገድ እየተቀየረ የመጣ ይመስለኛል። ቀደም ሲል በነበረኝ አረዳድ ሰዎች ምርጫን የሚካተቱት ወይም የሚመርጡት የመንግስት ለውጥ ለማምጣት ብቻ ይመስለኝ ነበር። ዘጠና ሰባት ላይ ልክ በመጀመሪያ ጊዜ የመራጭነት መስፈርት አሟላውበት ወይም ዕድሜ የአስራ ስምንት የደረሰበት ስለነበረ

ካልተሳተፍኩም። እንግዲህ ከዛ በኋላ ነው አሁን ሁለት ሺ አስራ ሶስት ላይ አሁን ተረጋግቶ የሚረችበታለው ከተማ ላይ ለመሳተፍ የወሰንኩት። ግን አሁን ላይ እኔ ያለኝ አረዳድም ተቀይሯል። ቀደም ሲል የነበረው ግንዛቤ ቅድም እንዳልክ የመንግስት ለውጥ ለማምጣት ነበረ የሚቃለው ሰው ይሳተፋል ብዬ ማሰበ። አሁን ግን የመንግስት ለውጥ ይምጣ ይምጣ የሚለው ፍላጎት እንዳለ ሆኖ፣ ግን የእኔ ድምፅ የእኔ ድምፅ የፈለኩትን ሰው ወደ ፓርላማ ያስገባውም አያስገባውም፣ ግን ድምፅ ነው። ውጤቱ ምንም ይሁን እኔ የምመርጠውን ግለሰብ እኔ ብቻ ብመርጠው እንኳ እኔና ራሱ ተመራጭ ብንመርጠው እንኳ ድምፅ ነው። እዛ ቦታ ላይ ምሳሌ ገዢ ፓርቲ ባልመርጥ እ መርጥበት ቦታ ላይ ገዢ ፓርቲ ባልመርጥ፣ ያ ገዢ ፓርቲ እዛ ቦታ ላይ ሳይሸንፍ ቢያንስ እንደኔ አይነት በርካታ ሰዎች እንዳሉ እንዲያስብ ድል ይሰጠል። ከዛ ውጭ ግን ተስፋ በመቁረጥ ከዚህ በፊት የነበሩ የምርጫ ውጤቶችን በማየት አይ እኔ ምንም የእኔ ድምጽ ምንም ኖሮ የለውም ማንንም ወደ ፓወራ ያመጣል ብለን የምናስብ ከሆነ ግን የሚያሸንፈውን ፓርቲ ሚስሊድ እናደርገዋለን ብዬ አስባለሁ። ሙሉ በሙሉ ወንበሩን የመቆጣጠር ተሳታፊ ስለት ያለው ሙሉ በሙሉ የህዝብ ድምጽ እንዳገኘ ያስብና ጥሩ ስራ እየሰራ እንደሆነ ባልሆነ መንገድ እንዲረዳ ያደርገዋል ስለዚህ በወቅቱ ለሚያስገምከውን ትልቅ ፊድባክ ይሆናል ብዬ አስባለሁ። ይህኑ ድን ከዚህ በፊት የነበረው ለምንድን ነው ጓት አልሆነብህም ወይ ተስፋ አላስቆረጠህም ወይ ላልከው እንግዲህ፣ ሁሉም ምርጫዎች አንደኛ የምርጫ ዴሞክራሲያዊነት እንዲህ በአንድ የሚገነባ ነገር አይደለም። እኛ ገረጅ ያለው ስሞ ደግሞ መጀመሪያ አካባቢ ተስፋ አስቆራጭ፣ ከዛ ዘጠና ሰባት ላይ ደግሞ በጣም ተስፋ ያለው የሚመስል ከምርጫ ውጤቱ በኋላ ደግሞ ያለው ነገር ይበልጥ እንድንፈራና ፖለቲካ እንድንሰስ የሚያደርግ አይነት ነገር ስሜት አለው። ግን ሁሉም ነገሮች የተፈጠሩት ሁሉም ቦታ ላይ ባሉ ክፍተቶች ነው። የገዚህ አምባገነንነት አለበት፣ የተቃዋሚዎች ኦልሬዲ ከተመረጡ በኋላ ብድራዊ ቢነት ህዝቡን የማማከር ስህተት፣ እንዲሁም ደግሞ የህዝቡን መንግስትን ለመጣል ያለው ግድት በማምሮ አሁን ላይ የፖለቲካ ምርጫዎችን እንድንሰራ ምክንያት ይሆናል። ግን እነሱ ነገሮች እኛን ወደኋላ ኋላ ሊጆሱትን አይገባም። የአንድ ግለሰብ ድምፅ እንዲሆን እዛ ቦታ ላይ ለማይመረጠው ፓርቲ እንደ አንድ ትግባት ያገለግለዋል ብዬ አስባለሁ። ከዛ ባለፈ ደግሞ ምሳሌ ምናልባት በምሳሌ ላስበት፣ ምሳሌ ገጠር አካባቢ ብልጽግና ያሸንፋል ብዬ ላስብ፣ ከተማ አካባቢ ደግሞ ተቋሚዎች ማሸነፍ ብላላቸው ብዬ ላስብ። በአጠቃላይ ግን ብልጽግናን የሚያሸንፍ ብዬ ፕሮጀክት ላደርግ ይችላል። ስለዚህ ብልጽግና የሚያሰሙት ስለዚህ ተቃዋሚ ልደርጥ ምንም ለውጥ የለውም አይነት ዚታ ስተት ነው። ጊዜ ስለመወስድ ነው። ወደዚህ የገባ ምናልባት እኔ የምመርጠው ግለሰብ ወደ ፓርላማ ቢገባ ሌላ ሀሳብ ይጨምራል ማለት ነው። ሌላ ሙግት። ስለዚህ የተሻለ ፖሊሲ፣ የተሻለ የህዝብ ድምጽ የሚሰማበትን መድረክ ለመፍጠር ያግዛል ብዬ አስባለሁ። ካልሆነ ግን ኦረዲ እየገዛ ሊያስገኝታል ብለን ራሳችንን የምንፈረስል ከሆነ ወይም እንዲሆን ፓርላማ መተፈርሰን ይሆናል። የተለየ ሀሳብ የማይመጣበት የተለየ አገዛዝ ማይ ለገዥም ራሱ የማይጠቅም መድረክ ነው የምናመቻቸው ከሚል ነው። ስለዚህ ፓርቲ መምረጫ ሽሪታ ግለሰብ እንኳን መርጬ የራስን ኮንትሪቢት እንዳደርግ እድል ይሰጠኛል ብዬ ስላሰብኩ ነው። አስር ቀን በቀሩት የመራጮች የመዝገባ ጊዜ ገደብ ውስጥ የሚጠበቀውን ያክል መራጭ እንዳልተመዘገበ የምርጫ ቦርድ ኃላፊ ወይዘሪት ብርቱካን ሚደቅሳ ትናንት ተናግረዋል። ኢትዮጵያ የወጣቶች ሀገር ናት። ወጣቶች በገፍ ወጥተው እንዳይመርጡ የሚያደርጓቸው ምክንያቶች ምን ይመስላችኋል? ምንስ መደረግ አለበት? በየከተማችሁ ያለውን ምልከታ ብታጋሩን እወዳለሁ። አሁን ከአይነ ኩሉ ልጀምር። ጥሩ እንግዲህ የተለያዩ አሁን ላነሳው ጥያቄ የመራጭነት ምዝገባ ላይ ካርድ ያወጡ ሰዎቹ ቁጥር በጣም በሚጠበቀው ልክ እየሆነ አይደለም የሚለውን የዘር ክርከ ሚጠቃል ሪፖርት እኔም ሰምቼዋለሁ ምሳሌ አዲስ አበባ ላይ ብንወስድ ወደ ሁለት መቶ ሺ አካባቢ ሰው ብቻ የመራጭነት ምዝገባ እንዳወጣ ይህን የምርጫ ጣቢያዎች ራሱ አዲስ አበባ ላይ ወደ መቶ ሰማኒያ ስድስት የምርጫ ጣቢያዎች እስካሁን ድረስ ስራ እንዳልጀመሩ ሙሉ በሙሉ ምርጫም ያልጀመሩ የካርድ መስጠት ያልጀመሩ ክልሎች አፋርና ሶማሊያ አካባቢ እንዳሉ በሚጠበቀው ልክ እየተሳተፈ እንዳልሆነ ሪፖርት ሰምቻለሁ። እንግዲህ ይህንን ለምንድነው ሰዎች ካርድ የማያወጡት ለምንድነው በመራጭነት ለመሳተፍ ያልፈለጉት የሚለውን ነገር ምርጫ ቦርዱም፣ በተለይ ደግሞ ፖለቲካ ፓርቲዎች ይህንን ነገር ማስቀመቻል አለባቸው እንደ ምክንያት ግ ሊሆን የሚችለው ቅድም የጠቀስከው ነገር አንዱ ምክንያት ሊሆን ይችላል። ምሳሌ እኔ በምርጫ ሰሳ አላምንም ፍትሐዊ አይሆንም ዲሞክራሲያዊ የሆነ ምርጫ አይካሄድም፣ ከዚህ ያለን የኤክስፔሪያንስ የሚያሳየው እሱ ነው ብሎ የሚያስብ ይኖራል። ሌላኛው ደግሞ በቃ ኦረዲ እየገዛ ያለው ፓርቲ ያስቸነሳል ብሎ የሚያስብ ይኖር ይችላል። ሌላው ደግሞ በዚህ ሰዓት ላይ የምርጫ ሁኔታ የፕራዮሪቲ ጉዳይ አይደለም፣ ለእኛ የሚሰጠው ጉዳይ አይደለም። በአንዳንድ ቦታዎች ላይ ሰው እንቅልፍ አይቶ ማደር ብርቅ በሆነበት ሁኔታ፣ የሰላምና የደህንነት ሁኔታ አሳሳቢ በሆነበት ሁኔታ ላይ ምርጫ ማካሄዱ ያን ያህል ሚና አይኖረውም ከሚስ የተበላ ቁብ አይነት ነገር ነው ብሎ የማሰብ እና የእኔ የብቻዬ አግን ውጤት ታመጣልኛለች ብሎ ያለመጠበቅ እና የመሳሰሉ ምክንያቶች ሰዎችን ወደዛ እንዳይሳተፉ ወይም ደግሞ ካርድ እንዳያወጡ እንቅፋት የሆነባቸው ይመስለኛል ግን

ሰዎችም ከእንደዚህ አይነት ዲሞክራሲያዊ ልምምዶች እንዲርቁ እንዳደረጋቸው እገምታለሁ። ምንም ለውጥ አይመጣም ገሌን የሚያስፈልስ ብለን ቀድመን ገጀ ማድረጉ ሁኔታም ሊሆን ይችላል እንድንርቅ ያደረገ። አመሰግናለሁ ሲራክ። አንተ በማህበራዊ ገጽ በኩል ሰዎች ወጥተው እንዲመዘገቡ ስታስገነዘብ ያየሁ ይመስለኛል። በአዲስ አበባ ውስጥ ያለው ሁኔታ ምንድን ነው የሚመስለው? ወጣቶች ወይም በአጠቃላይ ነዋሪው እስካሁን ድረስ በገፍ ወጥቶ ለመምረጥ ያልወሰነበትን ምክንያት እንዲሁ ካለፋ ገደም ለማወቅ ሞክረህ ይሆን? እሺ፣ አመሰግናለሁ። ሁለት ነገሮችን ማየት እንችላለን። መራጭ ብዙ ያልታየበት ለምንድን ነው በዚህ ምርጫ የሚለው አንደኛው የምርጫ ቅድመ ምርጫ ሂደቱ በጣም በጣም የደበዘዘ ነው። ለምንድነ የደበዘዝ የሆነው አነት ብሎ መጠየቅ የሚያስፈልግ ይመስለኛል። ምርጫ ክርክሮች በጣም ደብዛዛ ናቸው። አሁን እችን ሁለት ሶስት ቀን ነው የተጀምራሉት። እነሱም ላይቭ አይደሉም፣ የተቀረጹ ናቸው። ከእንደገና መራጩን ያሳተፉ ክርክሮች አይደሉም። እና ከመራጩ ጋር ያላቸው ኢንጌጅመንቶች፣ የምርጫ ክርክሮቹ በጣም የራቁ ናቸው። ይሄኛውን ደግሞ ሰውን አሟሙቆት ወደ ምርጫ ካርድ ለመውሰድ የወሰደው አይመስለኝ የገፋ አይመስለኝ ይሄ የቅድመ ምርጫው ምርጫ ቅስቀሳው ክርክሩ ቦሪንግ መሆኑ ህዝቡን ወደ ምርጫ ካርድ መውሰጃ ቦታ ያልወሰደው ይመስለኛል። በሁለተኛ መልኩ ደግሞ ብዙ ተስፋ ያደረገ ህብረተሰብ ነበረ እና ያ ተስፋ ያደረገ ህብረተሰብ አመራሮች ወይም ፖለቲካ ይወክልኛል ያላቸው ሰዎች እስር ቤት መሆናቸው፣ ሲቀጥል ደግሞ ትልልቅ ህዝብ ሊወክላቸው የሚችሉ ፓርቲዎች ከምርጫ ውድድር ውጭ መሆናቸው ህዝቡ ሄዶ ባለመምረጥ የወሰነ ይመስለኛል። እነዚህ ፓርቲዎች ከምርጫ ውጭ ሆኑት ያው እንደምናውቀው ብዙ ደጋፊ ያላቸው ሰዎች ናቸው እስር ቤት የሚገኙ ብዙ ደጋፊ ያላቸው ሰዎች አሉ። እና የእነዚህ ሁለቱ ተጽዕኖ ይመስለኛል የምርጫ ካርድ መውሰድን ያደበዘዘው። አሁን ምርጫ ዘጠና ሰባት ላይም የተከሰተው ነገር ከምርጫ ማሟሟቅ ከክርክሩ በኋላ ብዙ ሰው ካልወሰድኩኝ ብሎ ባለመውሰዱ ተቆጭቶ ነበር እና አሁንም ወደፊት ምርጫው ክርክሩ ጧጧ ብዙ ሰው ሊቆጭ ይችላል። አሁን ዘጠኝ ቀን መሰለኝ የቀረው እና ሊቆጭ ይችላል እና በዚህ አጋጣሚ ማስተላለፍ የምፈልገው ለመምረጥም ለመምረጥም ካርድን ወስዶ መቀመጥ የተሻለ ነው አስባለሁ። እና ቅድም እንዳልኩ በእነዚህ ሁለት ምክንያቶች የምርጫ የመውሰድ ጉዳይ የደበዘዘ ይመስለኛል። ከመለየታችን በፊት አንድ ጥያቄ ለሁለታችሁም ላቅርብ። ድምጻችሁ ተሰምቶ በግልጽና ዲሞክራሲያዊ ምርጫ የሚያሸንፍ ፓርቲ ቢኖር ለየትኛው የሀገሪቱ ችግሮች ቅድሚያ እንዲሰጥ ትፈልጋላችሁ? ምን አይነት ሀገርስ ትናፍቃላችሁ? ሲራ ከአንተን ጀምር፣ ከዚያ ወደ አይነክሉ እንሄዳለን። እኔ የሚያሳስበኝ ሰላምና ደህንነት ነው በአሁኑ ወቅት እና ያንን ሰላምና ደህንነት የሚያስከብር ፓርቲ ቢያሸንፍ መርጣለሁ። ኢትዮጵያ ውስጥ እንደሚታወቁ የተለያዩ ድምፆች አሉ የተለያዩ አመለካከቶች አሉ። እነዛን የተለያዩ ድምጾች ወደ አንድ ጠረጴዛ አምጥቶ ለአንድ ዓላማ የሚያሳትፍ የተለያዩ ድምጾችን የማይገፋ ፓርቲ ቢያሸንፍና ሰላምና ደህንነታችን ድጋሚ ቢመለስ ወደ ተሻለ ደረጃ ቢያድግ እንዲያድግ የሚያስችል ፓርቲ ቢያሸንፍ። በጣም አመሰግናለሁ። አይነት ሁሉ አመሰግናለሁ። ሀብታሙ እንደ ቅድሟ ላይ አንድነት ጨምሬ አሁኑ ጥያቄ መልስ ምናልባት ካርድ ማውጣት ላይ ላለው መዘግ ድን ሲራትም የገለጥቻቸው ነገሮች እንዳሉ ሆኖ፣ ምናልባት ደግሞ በተለምዶ ዴድ ላይን የመጠበቅ አንድ ቀን ቀረው፣ ሁለት ቀን ቀረው ሲባል የመሄድ አይነት ነገር አለ። መጨረሻ ላይ እናወጣለን ሚያዝያ አስራ አራት ሚያዝያ አስራ አምስት እናወጣለን የሚሉ ጓደኞች አሉ በዙሪያ እና እነዚህ እነዚህ ነገሮችን ምክንያት ሊሆኑ ይችላሉ። ምናልባት ሰው ቁጥር የማይገባ ሊሆን ይችላል ግን እዛ ተጣበባ የሰዓት ከመግባት ቀድሞ አውጥቶ መጠበቁ የተሻለ ይሆናል ብዬ አስባለሁ። በዚህ እንደ መልዕክትም ከዛ ውጭ ግን እንደው የሆነ ፓርቲ ሊያሸንፍ ገዢ ሊሆን ይችላል ከተፎካካሪ ሊሆን ይችላል። ቅድሚያ ሊያደርገው የሚገባ ቅድም ስራቻ ነው ነው የሰላምና የደህንነት ጉዳይ ነው አሁን ትልቁ ፕራሪቲ። ወጥቶ መግባት በጣም ብርቅ ነው። ከአንዱ ክልል ወደ አንዱ ክልል መንቀሳቀስ በጣም ብርቅ ነው። አሁን ላይ መጤነት ነባርነት የዚህ ቦታ ባለቤትነት ባለቤት አይደለህም አይነት የሚያስጠላ መከፋፈል ውስጥና አንዱ አንዱን በጠላትነት የማየት ነገር ነው አሁን ላይ ያለው። ወለጋ አካባቢ የምታየው ነገር አለ፣ መተከል አካባቢ የምታየው ነገር አለ። እንዲሁ ትራንስፖርት ላይ ረጅም ትራብል ስታደርግ የምታያቸው ነገሮች አሉ። ምቶች አይሰማም እና ከላይ ሆኖ ሁሉንም ማህበረሰብ ክፍል በግለሰብ ደረጃ እኩል የሰውነት ሚዛን ሰጥቶ ሁሉንም እኩል አይቶ ሁሉም የዚች ሀገር ባለቤት እንደሆነ አይቶ ሁሉንም እኩል ትሪት ሊያደርግ የሚገባ መሆን መቻል አለበት ወደ ስልጣን ላይ የሚመጣው ኃይል። ይህ ካልሆነ ግን እንደገና ሌላ አዙሪት ሊከተል ይችላል። የምርጫ ውጤት ነው የምሰራው እና በአሁኑ ሰዓት ላይ ከሌላ ሌላ ነገሮችን ማውራት ምናልባት ቅንጦት ሊመስል ይችላል። ምክንያቱም አሁን ስናየው ሞትን በጣም እየተለማመድ ነው ነው እኔ እራሴ አሁን የሆነ ሰው ተገደለ ተብሎ ሀያ ምናምን ሲባል መደንገጥ አቁሜያለሁ። እውነት ለመናገር እንዲህ በመቶዎቹ ምናምን ሲሆን ነው ለእኔ አጀንዳ እየሆነብኝ የመጣ ይሄ ደግሞ ትልቅ ስፍራ ውስጥ እየገባን እንደሆነ ይሰማኛል። እና የሀገሪቱ ሰላም የሚመልስ ፓርቲ መሆን መቻል አለበት ወደ ስልጣን ላይ የሚመጣው ሲራክ ተመስገን ከአዲስ አበባ፣ አይነ ኩሉ አድርገው ከባህር ዳር ስለ ወጣቶች የመራጮች መራጮች መዝገባና ተያያዥ ጉዳዮች ዋጋ ያላቸው ሀሳቦቻችሁን ስላጋራችሁን እጅግ በጣም አመሰግናሉ አመሰግናሉ። መልካም ምሽት። ለሰው ልጆች ፍቅር Let's hold it just Let's do Let's, let's I'm so can't stop feeling like i But I'm you. አድማጮች አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ከቀናባሪያችን ኤልያስ አስማረ ጋር ብታሙዝዩን በዚሁ ልሰናበት። የቸር ለሊት ይሁንላችሁ። ሳናት እንዲያድጉ በልሶ አይምሮ ነሳህሊ ናቼ ዳብሮ ወጣትሺ ማግሌ Go zero chulu, se lamda le mochi.